የአሜሪካ ድምጽ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ የካቲት 22 2015 ዓ ም ዝግጅታችን ጀመረ በአፋር ክልል በወባ የሚያዙ ሰዎች ቁጥር እየጨመረ መሆኑን የተባበሩት መንግስታት ድርጅት አስታወቀ። በኢትዮጵያ የማህበራዊ ሚዲያ መዘጋት በበይነ መረብ ግብይትን በማስተጓጎሉ ኢኮኖሚያዊ ተጽዕኖ እያደረሰ መሆኑን ባለሙያዎች ተናገሩ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝ ሀሙሽ፣ የቆየነኝ ብርሃን ሀይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የዌብ ና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛል እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ የዓለም ዜና ጋር እንግድ ወሌ ነኝ። በደቡብ ጣሊያን ባህር ዳርቻ ፍልሰተኞችን የያዘ ከእንጨት የተሠራ ጀልባ ትናንት እሁድ ከቋጥኝ ጋር ተጋጭቶ 12 ሕፃናትን ጨምሮ ቢያንስ 59 መሞታቸውን ባለሥልጣናት አስታውቀዋል። ወደ አውሮፓ ሲሻገሩ የነበሩትን ፍልሰተኞች የያዘው ጀልባ ፍርስራሽ በደቡብ ጣሊያን ባህር ዳርቻ ትናንት ሲንሳፈፍ ተገኝቷል ሲል ሮይተርስ ዘግቧል። የአንድ ወር ብቻ ዕድሜ ያለው ሕፃን ከአደጋው ከተረፉትና ቀድሞው ከተገኙት መካከል አንዱ ነው ተብሏል። ጀልባው ከአራት ቀናት በፊት ከቱርክ ተነስተው እንደነበር የጣሊያን ፖሊስ አስታውቋል። ጀልባው ከአፍጋኒስታንና ኢራን የመጡትን ጨምሮ 200 ፍልሰተኞችን ይዘው እንደነበር ታውቋል። እስከ 30 የሚሆኑ ሰዎች አሁንም ሊገኙ እንዳልቻሉ የጣሊያን የአገር ውስጥ ጉዳይ ሚኒስቴር አስታውቋል። የአውሮፓ ድንበር ጠባቂዎችና የጣሊያን ፖሊስ ጀልባዋን ከአንድ ቀን በፊት አይተዋት የነበረ ቢሆንም ጠልፎ ወደ ዳር እንዲያወጣ የተላከው ቡድን ግን በአደገኛው ወጀብ ምክንያት ሙከራው ሳይሳካለት ቀርቷል። ወደ አውሮፓ መሻገር ለሚሞክሩ ፍልሰተኞች ጣሊያን የመግቢያ ብር ነች። የተባበሩት መንግሥታት የጠፉ ፍልሰተኞች ፕሮጀክት እንደሚለው ባለፉት ሁለት ወራት ብቻ 220 ፍልሰተኞች በሜዲትራኒያን ባህር ላይ ሕይወታቸውን አጥተዋል አሊያም ጠፍተዋል። በኬንያ የሚገኙ በድርቅ የተጠቁ ሰዎችን ትናንት እሁድ የጎበኙት የአሜሪካ ቀዳማዊ እመቤት ጅል ባይደን ባለጸጋ አገራት በከፍተኛ ድርቅና ቸነፈር ለተጠቃው የአፍሪካ ቀንድ አካባቢ ተጨማሪ ልገሳ እንዲያደርጉ ጥሪ አድርገዋል። የሁለት አፍሪካ አገራት ጉብኝታቸውን ትናንት ያጠናቀቁት ጅል ባይደን በኢትዮጵያ፣ ኬንያና ሶማሊያ የሁለት ሚሊዮን ሰዎችን ሕይወት አደጋ ላይ ለጣለው ድርቅና ቸነፈር ትኩረት እንዲደረግ ጥሪ አድርገዋል። በሚሊዮን የሚቆጠሩ ከብቶችን ሕይወት ከቀጠፈውና ሰብልን ካጠፋው ድርቅና ቸነፈር የሰዎችን ሕይወት ለመታደግ አሜሪካ ከፍተኛውን እርዳታ ለግሳለች ብለዋል። እኛ ብቻ መሆን የለብንም ሌሎች አገሮችም ሊረዱ ይገባል ብለዋል ጄል ባይደን እንዳለመታደል ሆኖ በዩክሬን ጦርነት አለ፣ በቱርክም የመሬት መናወጥ ተከስቷል። በመሆኑም የዓለም ትኩረት ተበታትነዋል። እዚህ ግን ሰዎች እየተራቡ ነው ሲሉ አክለዋል። ቀዳማዊ መቤቷ በድርቁ የተጠቁት ቤተሰቦች የሚሉትንም አድምጠዋል። ጅል ባይደን ቀዳማዊ መቤት ጅል ባይደን በናሚቢያ እና በኬንያ ያደረጉትን ጉብኝት ባለፈው ታህሳስ ዋሽንግተን ዲሲ ውስጥ በተደረገው የዩኤስ አሜሪካ መሪዎች ጉባኤ ላይ ፕሬዚደንት ጆ ባይደን አገራቸው ለአፍሪካ ልዩ ትኩረት መስጠት እንደምትጀምር በገቡት ቃል መሰረት እየተደረገ ነው ተብሏል። መፈናቀልና ጠኔ እየከፋ በመሆኑ አንድ ሦስተኛ የሚሆነው የሱዳን ሕዝብ በያዝነው ዓመት ሰብአዊ እርዳታ ይሻል ሲል የተባበሩት መንግስታት ድርጅት አስታውቋል። በምግብ እጥረት የተጎዱ ሰዎች ቁጥር ለተከታታይ ሶስተኛ ዓመት ጨምሮ ታይቷል ሲል በተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ትናንት ያወጣው ሪፖርት አመልክቷል። ከአምስት ዓመት ዕድሜ በታች ያሉ አራት ሚሊዮን ህጻናት እንዲሁም ነፍሰ ጡርና አጥቢ እናቶች ለጉዳት ከተጋለጡት ግንባር ቀደሙ ናቸው ያለው የኦቻ ሪፖርት ሕይወት አድን ተመጣጣኝ ምግብ በዚህ ዓመት ያስፈልጋቸዋል ሲል አሳስቧል ከሁለት ዓመታት በፊት የተፈጸመውን ወታደራዊ መፈንቅለ መንግሥት ተከትሎ ዓለም አቀፍ የሰብአዊ እርዳታ በመቋረጡ ቀድሞውንም በሬዴ ድርጅቶች እገዛ ስታዘግም የነበረችው ሱዳን ችግር ውስጥ ወድቃለች 15.5 ሚሊዮን የሚሆነው ወይም ከሶስት እጅ አንዱ የሚሆነው የሱዳን ህዝብ በዚህ ዓመት ሰብአዊ እርዳታ እንደሚሻ እና ቁጥሩም ካለፈው ዓመት ጋር ሲነጻጸር በ1.5 ሚሊዮን መጨመሩን ቢሮ አስታውቋል። በአገሪቱ ያለው የሕክምናና የውሃ አቅርቦት አሳሳቢ ነው መባሉንም የኤፍፒ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ባለፈው ቅዳሜ በናይጄሪያ የተደረገው ምርጫ በመቆጠር ላይ ሲሆን ፒተር ኦቢ የተባሉ ፕሬዝዳንታዊ ተወዳዳሪ የሌጎስን ግዛት እንዳሸነፉ ዛሬ ሰኞ ቀድሞ የወጡ ውጤቶች አሳይተዋል። የሠራተኛ ፓርቲ ወኪልና ለፖለቲካው መድረክ አዲስ የሆኑት ፒተር ኦቢ ሌጎስን ማሸነፍ ላለፉት 20 ዓመታት ፖለቲካውን ተቆጣጥረዋት የነበሩትን ሁለት ፓርቲዎች የተገዳደረ ነው ተብሏል። የተሰናባቹ ፕሬዝደንት መሐሙዱ ቡሃሪ የሆነው ገዢው ኦል ፕሮግሬሲቭ ኮንግሬስ እና ዋናው ተቃዋሚ ህዝባዊ ዴሞክራሲያዊ ፓርቲ ናይጄሪያ ከወታደራዊ አገዛዝ ከተላቀቀችበት እንደ አውሮፓያን አቆጣጠር 1999 ጀምሮ አገሪቱን ሲያስተዳድሩ ቆይተዋል። በሰሜን በምትገኘውና ፖርት ሃርኮርት በተሰኘችው ከተማ በደርዘን የሚቆጠሩ ድምፅ ሰጪዎች የምርጫ አስፈጻሚዎች ጥቅም ላይ ያልዋሉትን ድምፅ መስጫ ወረቀቶች እንዲያቃጥሉ ሲወተውቱ ተስተውለዋል። ወረቀቱ በስህተት እንዳይቆጠር እየተከላከልን ነው ሲሉ ተደምጠዋል። ድምፅ አሰጣጡ በአብዛኛው ሰላማዊ እንደነበር ሲነገር፣ ውጤቶችን ወደ ማዕከላዊ ቢሮ አውታር ላይ መጫኑ ሂደት ግን መዘገየት ታይቶብታል ሲል ኤፍፒ ዘግቧል። ናይጄሪያውያን በተጨማሪም በቀዳሜው ምርጫ የተወካዮች ምክር ቤትንና የህግ መወሰኛ ምክር ቤት አባላትን ለመምረጥ ድምፅ ሰጥተዋል። ዘጠና ሚሊዮን የሚሆኑ ድምፅ ሰጪዎች ባሏት ናይጄሪያ አዲሱ ፕሬዝዳንት አገሪቱን ከተባባሰው የጸጥታ ችግር፣ የኢኮኖሚ ቀውስና ድህነት እንዲታደጋቸው ዜጎቿ ይሻሉ። ናይጄሪያውያን የሚመርጡት አገሪቱ በአክራሪዎችና ተገንጣዮች ጥቃት እየደረሰባት የተዳከመ ኢኮኖሚ ባለበትና ድህነት በተሰራፋበት ወቅት በመሆኑ ለለውጥ ያለው ጉጉት ከፍተኛ ነው ተብሏል። የሰብአዊ መብቶች ድንጋጌ ከተፈረመና ከወጣ ከ75 ዓመታት በኋላም ጥሰቱ እየተባባሰና የነበሩት መሻሻሎችም ወደ ኋላ እየተቀለበሱ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ዛሬ ተናግረዋል። በዩክሬን እየተካሄደ ያለውን ጦርነት እንዲሁም በዓለም እየጨመረ የመጣውን ድህነት፣ ረሃብና የአየር ንብረት ለውጥ የሚያስከትላቸው አደጋዎችን በመጥቀስ የተናገሩት ዋና ጸሐፊው የሰብአዊ መብት ድንጋጌው ከሁሉም አቅጣጫዎች ጥቃት እየደረሰበት ነው ብለዋል። አንዳንድ መንግስታት ይሸራረፉታል፣ ሌሎች ደግሞ ይደፈጥጡታል ሲሉ ጉተሬስ በተመድ የሰብአዊ መብቶች ምክር ቤት ዓመታዊ ስብሰባ ላይ ተናግረዋል። ሩሲያ በዩክሬን ላይ በፈጸመችው ወረራ ምክንያት ከፍተኛው የሰብአዊ መብት ረገጣ የታየበት እንደሆነና ከፍተኛ ሞት፣ ውድመት እንዲሁም መንፈናቀል የተመዘገበበት ነው ብለዋል። ጉቴረስ ባለፈው ምዕተ ዓመት በሰብዓዊ መብት መከበር ላይ የታዩ መሻሻሎች ቢኖሩም መቀጠል ሲገባው ወደ ኋላ ተንሸራቷል ሲሉ ተደምጠዋል። ጉቴረስ በሰብዓዊ መብት ስብሰባው ላይ ሩሲያ በዩክሬን ላይ የከፈተችው ወረራ ዋናው መነጋገሪያ ይሆናል ተብሏል። ሞስኮቭ ምክትል የውጭ ጉዳይ ሚኒስትሯን ሰርጌይ ሪያብኮቭን ሐሙስ ወደ ምክር ቤቱ እንደምትልቅ ታውቋል። የስብሰባው ተሳታፊዎች የሰርጌይ ሪያብኮንን ንግግር ረግጠው እንዲወጡ መንግሥታዊ ያልሆኑ ድርጅቶች ጥሪ በማድረግ ላይ ቢሆኑም ባለፈው ዓመት በሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ላይ የተደረገው ረግጦ የመውጣት ላይደገም ይችላል ሲሉ ታዛቢዎች ተናግረዋል። ዩክሬን ውስጥ የተፈጸመ ነው የሚባለውን የጦር ወንጀል የሚያጣራው ቡድን ሥራውን እንዲቀጥል የውሳኔ ሀሳብ እንደሚደረስ ይጠበቃል። ቡድኑ ከዚህ ቀደም በዩክሬን በከፍተኛ ደረጃ የጦር ወንጀል ተፈጽሟል ሲል ማስታወቁ ይታወሳል። በመጨረሻም አድማጮች በአፍሪካ ትልቁ ነው የተባለለት የፊልም ፌስቲቫል በቡርኪና ፋሶ መዲና ዋጋዱጉ በመካሄድ ላይ ነው። በፖለቲካ ትርምስና በእስልምና ክራሪዎች ምክንያት ሁለት ሚሊዮን የሚሆኑ ዜጎቿ በተፈናቀሉበት ቡርኪና ፋሶ ቅዳሜ የተጀመረው የፊልም ፌስቲቫል ተስፋ የሚሰጥ ነው ተብሏል። ለሁለት ሳምንታት ሰዎች ይገናኛሉ፣ ሲኒማም አብረው ይመለከታሉ። የቡርኪና ፋሶ ሰዎች ዓለም እንዳልረሳቸው እንዲረዱ ያደርጋል ብላለች። ቡርኪና ቤዋ ተዋናይ ማይሙና ንዳይ ከ15,000 በላይ የሚሆኑ ከናይጄሪያ፣ ሴኔጋል እና አይቮሪኮስት የመጡ ጎብኚዎች፣ ተዋናዮችና የሥነ ጥበብ ባለሙያዎች በፌስቲቫሉ ላይ ይገኛሉ ተብሏል። 1300 ፊልሞች ከ35 የአፍሪካ አገራት ለውድድር የተላኩ ሲሆን 100 የሚሆኑት ለሽልማት እንደታጩ ታውቋል። አድማጮች፣ ለምሽቱ ያስኩ ዜና በዚሁ ተፈጽመዋል። ከቀሪ ዝግጅቶቻችን ጋር አብራችሁ አምሹ። መልካም ምሽት። እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ወስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ የካቲት 22 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ቀዳሚ ወደሆነው የአብይ ርዕስ ዘገባችን እንለፍ። በሰሜን ኢትዮጵያው ጦርነት በአፋር ክልል የጤና ተቋማት ላይ ያደረሰው ውድመትና ዘረፋ በወባ መከላከልና ላይ ተጽዕኖ እንዳሳደረ የክልሉ ጤና ቢሮ አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ወይም ኦቻ ባወጣው መግለጫ የወባ ስርጭቱ በአፋር ክልል እየጨመረ መምጣቱን አስታውቋል። መስፍን አራጌ ዝርዝር አለው። የክልሉ ጤና ቢሮ ምክትል ኃላፊ ዊቲካ ኖሬል አሜሪካ ድምፅ እንደገለጹት አካባቢው ወባማ ቢሆንም ከሰሜኑ ጦርነት ጋር ተያይዘው የደረሰው የጤና ተቋማት ውድመትና ዘረፋ የወባ መከላከል ሂደቱን በማስተጓጎል ችግሩን አባብሶታል ተቋማቱን ስራ ለማስጀመር ጥረቶች ቢደረጉም ከችግሩ ስፋት አንጻር በተፈለገው መጠንና ፍጥነት ወደ ቀድሞ አገልግሎት የመስጠት አቅማቸው መመለስ አለመቻሉን ጠቅሰዋል በዚህ በጦርነት ምክንያት ጤና ተቋማት አብዛኛው ጉዳት ደርሶባቸዋል ስፔሻ ሶስት ዞን በዚህ አፌክት ሆኗል። ኢንስቲቱሽኖች ጥቅም በማይሰጡበት ደረጃ ላይ ነበረ የደረሱት። ዞን ዞን ሁለት፣ እና ዞን አራት፣ ዞን አንድ ግማሹ ዞን አምስትም ማለት ነው። ጤና ተቋማት በጊዜ መስጠት በላብራቶሪም፣ በመድኃኒትም በቃ በአቅራቢያው ስላልነበረ እንኳን መድኃኒት ሊሰጥበት ሁኔታ ቀርቶ ተቋማት እንዳለ ዳሜጅ በሆኑበት ደረጃ ላይ ነበር የደረሱት። እና እነዚያም ጤና ተቋማት ወደ ስራ ለማስገባት ክልሉ ከፓርትነር ፕሊስ ፕሮፌሽናልስን የሚችለ ወር ግን ከደረሰው ጉዳት አንጻር ከአቅማችን በላይ ነው የሆነ። በቢሮው የወባ መከላከል ቴክኒክ አማካሪ ጀማል አህመድ በበኩላቸው የወባ ስርጭቱ ካለፉት አመታት ጋር ሲነጻጸር ጭማሪ ያሳያል ብለዋል። ለምሳሌ ግጭት ባልነበረባቸው ዞን ሶስት፣ ዞን አንድ፣ ዞን አምስት ወረዳዎች ላይ ከባለፈው አመት አንጻር ጭማሪ ያሳያል። አንዳንድ ዝቅተኛ ኬዝ ሪፖርት የሚያደርጉ የነበሩ ወረዳዎችን ኬዙ ጨምሮ ሪፖርት እያደረጉ ያሉበት ሁኔታ ያለ ማለት ነው። ግን ሎረልሽን የተከሰተባቸውን ወረዳዎች በወቅቱ ከመስከረም ጀምሮ ፎሎው እየተደረጉ ነው ሪፖርት ሪፖርት የሚቀርባቸው ወረዳዎች ማለት ነው። እነዚ ላይ ከጤና ሚኒስቴር ጋር በመነጋገር አጎበርን በማስመጣት ከተለያዩ ቦታዎችን በጣም ችግሩ ያለባቸው ቀበሌዎችን በመለየት የአጎበር ስርጭት እንዲካሄድ በተለየ ሁኔታ የመድኃኒትና የምርመራ ኪቶች ግብአት እንዲኖር እነዚ አካባቢዎች ላይ ሪስፖንስ እየተሰጠ ይገኛል ማለት ነው። ከአምል የ2014 እስከ ጥር 2015 ዓ ም ባሉት ጊዜያት ውስጥ በክልሉ የወባ ምርመራ ከተደረገላቸው 315781 ሰዎች 18 ባ እንደተገኘባቸው ከቢሮው እየደረሰን መረጃ ያመለክታል። በሳምንት ሊገኝ ይችላል ተብሎ ከሚጠበቀው የወባ ተያዦች ቁጥር አንጻር በጤና ተቋማት የሚስተናገደው በእጥፍ የመጨመር አዝማሚያ ማሳየቱ ችግሩን አሳሳቢ አድርገዋል። እንዳማካሪው አማካሪው የተሟላ መረጃ ባይሆንም ለጊዜው ለምሳሌ እስከ የካቲት አጋማሽ ድረስ የነበረው ሪፖርት ለምሳሌ ባለፈው አመት በተመሳሳይ ወቅት አንድ ሺ አራት መቶ አካባቢ ኬዝ ሪፖርት ሲደረግ ነበረ እንደ ክልል አሁን ደግሞ ሁለት ሺ ሰባት መቶ አካባቢ ኬዞች ሪፖርት ተደርጓል። በሳምንት ማለት ነው። ጃንዋሪ መጀመሪያ አካባቢ ላይ በሳምንት ሶስት ሺ ኬዞች ሪፖርት ይደረግ ነበር ማለት ነው። ሁሉም ወረዳ ማለት ነው። አሁን ትንሽ ደግሞ በዚህ የአጋማሽ አካባቢ ወደ የካቲት ስንመጣ ደግሞ ዊክ ሲክስ የሚባለው አካባቢ በደብች አቆጣጠር ወደ ሁለት ሺ አራት መቶ ሳምቲንግ አካባቢ ሪፖርት እየመጣልን ነው ማለት ነው። በጦርነት ጉዳት ደርሶበታል የተባለው የከልዋን መጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር መላኩ ደጎ በተለይ ከወር በፊት ሆስፒታሉ መቀበል ከሚችለው በላይ የወባ ህሙማንን ሲያስተናግድ መቆ መቆየቱን ይናገራሉ። አካባቢውም የወባ ወረርሽኝ የሚከሰትበት ኤሪያን ለመሆኑ መጠን ላለፉት ሶስት አራት ወራት ሰኛ በሚባል ደረጃ የወባ ስርጭት የነበረበት ጊዜ ነበር። በሳምንት ከሶስት መቶ እስከ አራት መቶ ታካሚ የምናይበት ጊዜ ነበር። በርካታ ቁጥር ያላቸው የወባ ታካሚዎች ወደ ሆስፒታሉ መምጣታቸውን ተከትሎ ሌሎች የጤና አገልግሎቶች ላይ ተጽዕኖ አሳርፎ እንደነበርም ጠቁመዋል። ለአጋጣሚ ሆኖ ሥርዓተ ውህደቱን ጠብቆ ወባ የሚከሰትበት ወቅት ላይ ነው። ከጦርነት መልስ ስራ የጀመር ነው እና አብዛኛውን በአካባቢው ዞናችን የሚገኙ ጤና ጣቢያም ሆነ ጤና ኬላ በሚባል ደረጃ ስራ ላይ አልነበሩም እና ብቸኛው ስራ ላይ የነበረው ፋሲሊቲ ሆስፒታል ነበር። እዛ ሰዓት እውነት ነው ሌላውንም ታካሚ ማስተናገድ ወይም በበቂ ሁኔታ ማስተናገድ በማይቻልበት መልኩ ተጽዕኖ ፈጥሮ ነበር። ዶክተር መላኩ በወባ የሚያዙ ሰዎች ቁጥር እየቀነሰ ቢመጣም ከወትረው በተለየ መልኩ በመቶዎች የሚቆጠሩ የወባ ህሙማንን በሳምንት ማስተናገዳቸው እንዳልቀረ አብራርተዋል። በተባበሩት መንግስታት የሰብአዊ ጉዳዮች ጽሕፈት ቤት ኦቻም የወ ወባ ወረርሽኙ የአፋር ክልልን እየተፈታተነው እንደሆነ ገልጿል። ጥር 30 2015 ዓ ምትን ጨምሮ ባለው አንድ ሳምንት ብቻ በ36 ወረዳዎች ወባ የተገኘባቸው ሰዎች ቁጥር 3600 ደርሶ እንደነበር አመልክቷል። ይህም የሰባት በመቶ እድገት አለው። እንደ ማብራሪያው ጦርነቱ በጤና ተቋማቱ አገልግሎት አሰጣጥ ላይ ካስከተለው ተጽዕኖ በተጨማሪ የተፈጥሮ አደጋንና የግብአት እጥረትን ለችግሩ መባባስ እንደ ምክንያት ያነሳሉ። ምክትል ቢሮ ኃላፊው አቶ Wiki car. ክልሉ እንግዲህ በዚህ ሁለት ዓመት በጦርነቱ ብቻ አይደለም፣ በድራውትም፣ በጎርፍም በአንበጣ መንጋም ተጠቃ ክልል ነው። ጎርፍም ደግሞ አስራ ስድስት ወረዳ የሚሆን አዋሽ ዳር ነው ያሉት እና እነዚያ በጎርፍ ምክንያቱ ውሃ በመተራቀሙ ምክንያት ለወባ ርቢ ምቹ ሁኔታ ፈጥሯል። የወባ ርጭት መደረግ ነበረበት በየወረዳዎቹ፣ ይህም አልሆነም። ካለው አቅም አንጻር ክልሉ ሰባት ወረዳዎችን ብቻ ነው ከበሬ አረጉ ሚኒስትሮ ብሄር ዝምና ካለው ግባት አንጻር ካለው ባጀት ሶ ሰ ሁሉንም ባሉ ወረዶች ላይ ያው ድርጅት መደረግ አልተቻለም። የከለዋን መጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተርም ቢሟሉ ያሉትን ግብአት ጠቅሰዋል። በኬሚካል የተነከሩ አጎበሮች ምናምን ፈርስት ላይን ፕሬቨንሽን ሜቶዶቹ በአጋር ድርጅትም በክልሉ መንግስትም የቀረበልን ቢሆንም አሁን ላይ እንደ መጀመሪያ ደረጃ ሆስፒታል የወባ ምርመራ ይደረግ የሚለው በማይክሮስኮፕ እንዲደረግ ነው ስታንዳርዱ አቅጣጫ የሚያስቀምጠው እና ለማይክሮስኮፕ ለመስራት የሚያገለግሉ አንዳንድ ግብአቶች በክልል ደረጃ የሌሉበት ሁኔታ አለ እና እሱንም ላይክ መጨረሻ መሄድ የምንችለው እስከ ክልል ነው። በክልል ደረጃም በግዥ የማይመጡ በፕሮግራም ይመጡ አንዳንድ እቃዎች አሉና እነሱንም እየጠየቅን ነው። የመድኃኒት እጥረት መኖሩን የሚያረጋግጡት አቶ ጀማል ደግሞ በመፍትሄው ዙሪያ ከሚመለከተው መድኃኒት አቅራቢ ተቋም ጋር ምክክር እያደረጉ መሆናቸውን አስታውቀዋል። የመድኃኒቱ አቅርቦት ከኬዙ አንጻር ተመጣጣኝ አይደለም። በየቦታዎች ግብዓት ጥረት እንዳለ ይነሳል። ይህም ደግሞ ከኢብሳ ጋር እየተወያየን እየተነጋገር በተለይ አቅርቦቱ መስተካከል እንዳለበት ሁኔታ እንዳለ ነው እንደ ክፍተት ያየ ነው። ግን ብዙ ቦታዎች የግብአት እጥረት እንዳለ ነው። ክልሉ የጤና አገልግሎት በበቂ በማይሰጥባቸው አካባቢዎች ተንቀሳቃሽ የሕክምና ቡድን በማሰማራት ምርመራና ሕክምና እየሰጠ መሆኑን የሚጠቁሙት ምክትል ቢሮ ኃላፊው ከዘጠኝ መቶ ሺህ በላይ አጎበር እየተከፋፈለ መሆኑን አመልክተዋል። ችግሩን በክልሉ አቅም መፍታት ይከብዳል ያሉት አቶ ዊቲካ የድጋፍ ጥሪም አስተላልፈዋል። ዘርፈ ብዙ ችግር ያሳለፈ ክልል ነው እና ይህን ሁሉ ውድመት በአንድ ክልል ብቻ የሚሆን ነገር ጊዜ ይፈልጋል። ያ ሁሉ ተቋማት ዳሜጅ ሁኖበት ያን ሁሉ ሰው ዲስፕሌስ ሁኖበት ያ ሁሉ እንትን ጊዜ በቃ ብዙ እንትን ስለነበሩ የዓለም ሕብረተሰብ ደግሞ ከጎናችን እንደሆነ እና አስፈላጊ የሆኑ ግባቶችን ምክንያቱም እነዚህ ተቋማትን ወደ ስራ ለማስገባት የሚያስፈሉ ግባቶች አሉ። ለወባን ብቻ ሳይሆን ሌላም በሽታዎች ከመከላከል አንጻር እነዚህ ክትባቶች ማሳጣት አለባቸው ያላቸው ወርባይ ወረዳና ለጋሾቹም ዲያስፖራውም በሚችለው ሰፖርት እንዲያደርጉን ያው በክልሉ ጤና ቢሮ ስም ምክሬን አስተላልፋለሁ። በተባበሩት መንግስታት የሰብአዊ ጉዳዮች ጽፈት ቤት ኦቻ ሰሞናዊ ሪፖርት እንደሚያስረዳው በክልሉ ዞን አንድ ዞን ሁለትና ዞን ሶስት ስር የሚገኙ ሀያ ሶስት ወረዳዎች ባለፉት አምስት አመታት ከነበረው ና ይኖራል ተብሎ ከሚጠበቀው በላይ የወባ ተጠቂዎችን እያስተናገዱ ነው። ሪፖርቱ በኬሚካል የተነከሩ አጎበሮች፣ የመመርመሪያ መሳሪያዎች ውጤታማ የሚባለው የአርቲሜስኒን ውህድ ሕክምና እጥረት አለ ወይም አቅርቦት የለም ካለ በኋላ እነዚህን ማሟላት እንደሚገባ አስታውቋል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ አንዳንድ የማህበራዊ ሚዲያዎች በመዘጋታቸው የበይነ መረብ ግብይቱን እንደጎዳው አንድ የዘርፉ ባለሙያ ገለጹ። የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ምክትል ፕሬዝዳንት አቶ ባህሩ ዘይኑ ለአሜሪካ ድምጽ እንደተናገሩት የማህበራዊ ሚዲያ መገናኛዎቹ መዘጋት ቀደም ሲል በመነቃቃት ላይ የነበረው የበይነ መረብ ግብይት እንዲቀዛቀዝ ያደረገው ሲሆን ሁኔታው ኢኮኖሚያዊ ተጽዕኖ እንዳለውም ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ማህበራዊ ሚዲያን መዝጋት ህብረተሰቡን መረጃ የማግኘትና ሀሳብን የመግለጽ ነፃነትን የሚጋፋ ተግባር ስለሆነ ገደቡ መነሳት አለበት ብሏል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ምክትል ፕሬዚደንት አቶ ባህሩ ዘይኑ በበይነ መረብ የሚደረገው ግብይት በኢትዮጵያ እየተነቃቃ መምጣቱን ተናግረው በአሁኑ ጊዜ በማህበራዊ ሚዲያ ላይ የተጣለው ገደብ ግን በዚህ የንግድ እንቅስቃሴ ላይ ተጽዕኖ እያሳደረ እንዳለ አመልክቷል። አሁን እንግዲህ አንድ ተነቃቅቶ የነበረው የኢኮመርስ ሰርቪስ ነበረ። ሰዎች በቴሌግራም፣ በኢቨን፣ በፌስቡክም አላደለ እቃቸውን ፕሮሞት በማድረግ የሚሻሻጩበት ሁኔታ ነበረ። በዌብሳይት ካለው ኢኮመርስ ገበያ ይልቅ በሶሻል ሚዲያ በኩል ያለው በጣም ከፍተኛ ነው። በተለይ ከኮቪድ በኋላ የተነቃቃበት ሁኔታ ያለው በቴሌግራም በፌስቡክ እና በመሳሰሉ ቻናሎች ያለው እና የሶሻል ሚዲያ ፕላትፎርሞቹ በሚዘጉበት ጊዜ ትንሽ ያንን ኢምፓክት ፈጥሯል። ሰው ኮሚቴ አድርጎ እነዚህ ግብይቶች ምኖች ምኖች ማካሄድ አልቻለም። በዚህ ስራ ላይ የተሰማሩትን ሰዎች ለማህበራችን ሪፖርት ያደረጓሉ መስራት አልቻልንም ምንድን ያለው ነገር የሚላለን እርምጃው የበይነ መረብ ግብይትን ከማስተጓጎሉ በላይ ሀገሪቱን የውጭ ምንዛሪ እያሳጣት እንደሆነም ገልጿል። የኢትዮጵያ ምርቶችን ወደ ውጭ በማስተዋወቅ ክፍያቸውም በውጭ ምንዛሪም ያገኛሉ። የኢትዮጵያ የቆዳ ምርት ሊሆን ይችላል። የተለያዩ ምርቶችም ማለት ስለዚህ፣ እንዲህ አይነት ቻናሎች እንትን ሲሉ ያንን ስራቸውን ይገድባቸዋል ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን የሚዲያና ኮሚኒኬሽንስ ዳይሬክተር አቶ እስራኤል ሰለሞን በበኩላቸው የማህበራዊ ሚዲያዎችን መዝጋት የህዝቡን መብት መገደብ እንደሆነ አመልክቷል ውስጥ ያለ ማንም ጣልቃ ገብነት ያለ ማንም ገደብ የራሱን አመላካት ሊኖረው መብት አለው። ሲቀጥለም ደግሞ ማንኛውም ሰው ሀሳቡን የመግለጽ ነጻነት መብት አለው። ይህ መብት ደግሞ ምን ይጨምራል? እነዚህ የመረጃ በማንኛውም አይነት መንገድ የማግኘትን ያለምንም ድንበር በቃል፣ በጽሁፍ አሁን ደግሞ በኢንተርኔት፣ በህትመት ወይ ደግሞ በስነ ጥበብ መረጃን የመረጠውን የመረጃ ዘዴ የመፈለግ፣ የማግኘት፣ የማስተላለፍ መብትን ያጠቃልላል። እንግዲህ በእንደዚህ አይነት ገደቦች እነዚህ መብቶች ይጣሳሉ ማለት ነው። አቶ ባህሩ ደግሞ ማህበራዊ ሚዲያዎችን የመዝጋቱ እርምጃ ግልጽነት የጎደለው ነው ብለዋል። ከስብሰባው በኋላ ይከፈታል የሚል ኤክስፔክቴሽን ነበረ እና አንድ ነገር ስታቋርጥ ያው ለዚህ ፐርሰኑ ማቋረጠው ብለ ኮሚኒኬት ማድረግ አለብ እንደ ኢንፎርሜሽን የምትቀጥልበትንም ቀን ትራንስፓረንትሊ ወይ ኮሚኒኬት ማድረግ አለብ። ካልሆነ ደግሞ ወይ ሰብስቲሽን ምን እያካሄድንም ከሆነ አይ በቃ እነዚህን ቻናል አንጠቀምም የራሳችንን ፈጥረናል የሚልም አፕሮች መምጣት አለበት ና ትንሽ የኮሚኒኬሽንም ቃፓለሁ ሆነስ ስፒኪንግ ና ሲቋረጥም ኮሚኬት አልተደረገም። መቼም እንትን እንደሚሆን ኦፕሬተሩ ማያቅም፣ ሬጉላቶሪ ቦዲው ማያቅም ትንሽ እዛ ላይ ኮንፊዥን አለ። አልፎ አልፎ በማህበራዊ ሚዲያዎች ላይ እንዲህ አይነት እገዳዎች ሊደረጉ ይችላሉ የሚሉት አቶ እስራኤል ይህ ግን የራሱ ሕጋዊ አካሄድ እንዳለው ገልጿል። ገደብ የሚጣልባቸው ሁኔታዎች አሉ። ግን እነዚህ ሁኔታዎች ምን መሆን አለባቸው? በጣም ኤክሰፕሽናል በሆነ ሁኔታ በህግ በተገደበ መልኩና አስፈላጊና ተመጣጣኝ በሆነ መልኩ ነው ሪስትሪክሽኑ ካስፈለገ መሆን ያለበት ተመጣጣኝ መሆን አለበት። መንግስት በማህበራዊ ሚዲያ ላይ ያኖረውን እገዳ እንዲያነሳ ዋና ኮሚሽነር ዳንኤል በቀለ በትዊተር ገጻቸው ላይ ጥሪ ማቅረባቸውንም አቶ እስራኤል ተናግረዋል። ዋና ኮሚሽነራችን ያስተላለፉትን እነዚህ ፕላትፎርሞች የሰዎችን የሀሳብ የመግለጽ ነጻነት መብት የሚጋፉ ስለሆኑ በአፋጣኝ እንዲነሱ የሚለውን ነገር ለማስተላለፍ ፈልጋል ካስፈለገም ደግሞ በልዩ ሁኔታ በህግ በተገደ በተደነገገ መልኩና አስፈላጊና ተመጣጣኝ በሆነ መልኩ እንዲሆን የሚለው ጥሪ ነው የምናስተላለፈው። አቶ ባህሩ ዘይኑም እንዲህ አይነት እርምጃዎች የባለ ድርሻዎችን ምክክር ይፈልጋሉ ብለዋል። መፍትሄዎቹ ላይ በጋራ የምንነጋገርበት መድረኮች ቢሆኑ፣ አንድ ወገን ብቻ ሳይሆን ማህበራትም፣ መንግስትም፣ ሌሎችም ይህንን ነገር ሊያግዙ የሚችሉ እንትኖች አብረን ቁጭ ብለን በጋራ የምንሰራበትና እንዲህ አይነት ነገሮች የምንቀንስበት ነገር ቢፈጠር ደስ ይለኛል። በኢትዮጵያ በዩቲዩብ በፌስቡክ እና በቴሌግራም ላይ የተጣለው ገደብ ሀያ ቀን ሞልቶታል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ወደ ተከታዩ ዘገባ ስናልፍ ደግሞ በቅርቡ ራሱን ከፖለቲካ ማግለሉን የገለጸው አቶ እስክንድር ነጋ ከሁለት ቀናት እስር በኋላ ተለቋል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ መስራችና የፓርቲው ፕሬዝዳንት የነበሩት አቶ እስክንድር ነጋ የካቲት 17 2015 ዓ ም አመሻሽ ላይ በምዕራብ ጎጃም ዞን ቡሬ ወረዳ አካባቢ በጸጥታ ኃይሎች ተይዘው ትላንት መለቀቃቸውን ፓርቲው አስታውቋል። ስለ ጉዳዩ አስተያየታቸውን የጠየቅናቸው አቶ እስክንድር ደህንነታቸውን አረጋግጠው ተጨማሪ አስተያየት ለመስጠት ግን ፈቃደኛ አልሆኑም። አቶ እስክንድር በቁጥጥር ስር የዋሉት ምንም አይነት የእስር ማዘዣ ሳይወጣባቸው እንደሆነ የገለጹት የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ስዩም ለፍርድም ሳይቀርቡ መለቀቃቸውን ተናግረዋል። ስለ አቶ እስክንድር መታ ሰርም ሆነ መፈታት ጉዳይ በመንግስት በኩል እስካሁን የተባለ ነገር የለም። ኬኔዲ አባተ ተጨማሪ አለው። ባልደራስ ፓርቲ የአቶ እስክንድር ነጋን መታሰር በተመለከተ ባወጣው መግለጫ አቶ እስክንድር በምዕራብ ጎጃም ቡሬ አካባቢ በቁጥጥር ስር ከዋሉ በኋላ በቀጣዩ ቀን የካቲት 18 ጠዋት በፓትሮል ታጅበው ወደ ባህር ዳር መወሰዳቸውን ገልጿል። ቀጥሎም በዚሁ ዕለት ከባህር ዳር ወደ አዲስ አበባ በመኪና እየተወሰዱ ደጀን አካባቢ ሲደርሱ ሕዝቡ ቁጣውን በመግለጹ ከደጀን ከተማ አልፈው አለመጓዛቸውን ነው ፓርቲው ያስታወቀው። ምንም እንኳን ከባልደራስ ፓርቲ ቢለቁም አቶ እስክንድር መታሰራቸው ከተሰማ በኋላ ፓርቲው ሁኔታውን በመከታተል ላይ እንደሚገኝ ለአሜሪካ ድምጽ የገለጹት የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ሲዩም አቶ እስክንድር ትናንት የካቲት 19 መለቀቁን ተናግረዋል። አዲስ አበባ ሊያመጡ ባሰቡበት ሰዓት ወደ አዲስ አበባ ማምጣት እንደማይችሉ ማራ ህዝብ ባደረገው ተጋድሎ ደጀን ካደረሱት በኋላ ኢቭን ወደ ደጀን እንዲደርስ የተደረገው ምሽት አካባቢ ከባህር ዳር አወጥተው ያው በመኪና ወደዚህ ስላመጡት ደጀን አካባቢ ግን በደጀን ወጣት እና የአካባቢው ህዝብ እንዲሁም በአማራ ክልል አንዳንድ የጸጥታ ኃይሎች ባቀረቡት ቅሬታ እና በህዝቡት ግን እስክንድር ከደጀን ማለፍ አልቻለም። ወደ አዲስ አበባ ለማምጣት ባሰቡ ኃይሎች ይሳካላቸው አልቻለም። ከደጀን እንደገና ወደ ባህር ዳር ተመልሶ ባህር ዳር ላይም ትናንትና የነበረውን ህዝብ ቢሰኝነትም እስክንድር ከስሩ እንዲለቀቅ በዋስ እንዲለቀቅ የሆነበት ሁኔታ ነው ያለው። በዋስ ነው የተለቀቀው ማለት ነው። በመታወቂያ ውስጥ ነው የተለቀቀው። ስለ ጉዳዩ ማብራሪያ እንዲሰጡን በስልክ የጠየቅናቸው አቶ እስክንድር ነጋ ደህንነታቸውን ገልጸው ተጨማሪ አስተያየት ሊሰጡን ግን ፈቃደኛ አልሆኑም። ይሁን እንጂ ወይዘሮ ቀለብ በሰጡን ማብራሪያ አቶ እስክንድር በቁጥጥር ስር የዋሉት ምንም አይነት የእስር ማዘዣ ሳይወጣባቸው እንደሆነ ነው የገለጹት። ሙሉ አስራ ስድስት ተጻፈው ደብዳቤ ከፖለቲካው ራሱን ማግለሉን ና ለዛ ደግሞ ትልቁ ምክንያቱ መንግስት በሚያደርግበት ጫና እና አሁን ከስርም ከምንም አልፎ ለህይወቱ በሚያደርስ ደረጃ መረጃዎች ስለደረሱኝ በዚህ ደረጃ ሆኜ ስራ ለመስራት በጣም እንደሚቸገር እና ስራውን ባገባው ሊያከናውን እንደማይችል በጻፈው ደብዳቤ ያመለክታል። ከዛ ጊዜ ጀምሮ በፖለቲካው እንደምታውቁት በማንኛውም ሚዲያ ወጥቶ አላየነውን የት እንዳለ ማልታወቀም ነበር ና አሁን ግን በዚህ ደረጃ ተይዞ ሲገኝ ምንድን ነው ይህ ሰው በዚህ ደረጃ ራሱን ከሞት ጋር ማግለሉን በራሱ ተናግሯልኝ። በዛ ላይ ደግሞ በፍርድ ቤት የወጣ ይህ ሰው ወንጀለኛ ነው፣ በህግ ይፈለጋል ብሎ መንግስት ያወጣው ነገር በሌለበት ሁኔታ በዚህ ደረጃ መታሰሩና መንገላታቱ አግባብነት የሌለው መሆኑን ማንም ሰው የሚያምነው እውነት ነው። ምክንያቱም ማናችንም እስክንድር በመንግስት ደረጃ በወንጀል ተፈልጎ ማዘዣ ሲወጣበት ስላላየን እና የሚፈለግ ሰው ነው ብሎ መንግስትም የሰጠው ሀሳብ ደረጃ ተይዞ በታሰሩን ስናይ በጣም ተበሳይተን ነበር። አቶ እስክንድር በአማራ ክልል ባላቸው ቆይታ የተሰማሩበት ሊያስጠይቃቸው የሚችል ተግባር ይኖር እንደሆነ የጠየቅናቸው የባልደራስ ፓርቲ የህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ ተከታዩን ምላሽ ሰጥተውናል። እስክንድር ከፓርቲው ከለከተ አስራ አራት የአስራ ስድስት ጀምሮ ግንኙነት ተቋረጠ ነው ግን እስክንድር በሰላማዊ ትግል ውስጥ አንቱ የተባለ አምሳና ያተረፈ ሰላማዊ ታጋይ ነው። የሚያደርጋቸው እንቅስቃሴ ሰላማዊ እንደሆ እንደሆኑ እናምናለን። አማራ ክልልም ገብቶ የሚያደርጋቸው እንቅስቃሴ በዛ ሊሆኑ እንደሚችሉ እናምናለን። ፓርቲ ጋር ከቆመ ቆይቻል። አሁን ግን የፓርቲ አባላችን ስለነበረ እና ሰላማዊ ታጋይነቱ የታወቀ ስለሆነ በታሰረበት እና በተያዘበት ላይ መግለጫ ወጥቶ ነበረ። ከዛ በኋላ ፐርስናለ አንዳንድ የፓርቲ አባላት ሊያገኘት ይችላሉ። በዚህ ግንኙነቱ ፓርቲ ጋር ኮንፍሊክት የተቋረጠ ነው። የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ስዩም ደግሞ አቶ እስክንድር በቁጥጥር ስር ከዋሉ በኋላ ፍርድ ቤትም ሳይቀርቡ እንደተለቀቁ ተናግረዋል። ፍርድ ቤትም አላቀረቡትም። ምክንያቱም ፍርድ ቤት የሚያቀርቡበት አንድም መረጃ የለም። ይህ ሰው ሲያዝ መጽሐፍ ቅዱስና አንዳንድ የሚያነባቸው መጽሐፍቶች ብቻ ነው ከ የተገኙበት እና ወንጀለኛ የሚያደርገው አንድም ነገር የለም። ወደ ፍርድ ቤትም አልቀረበም። ግን ያው ጉልበተኞች ከዚህ በፊትም ሲያረጉት እንደነበረ

የአማራ ክልልም ሆነ የፌዴራሉ መንግስትና የጸጥታ ኃይሎች የአቶ እስክንድር ነጋን መታሰርና መለቀቅ በተመለከተ እስካሁን በይፋ ያሉት ነገር የለም። ግለሰቡ የተጠረጠረበት ወንጀል ስለመኖር አለመኖሩም በመንግስት አካል አልተገለጸም። ስለዚህ ጉዳይ ከፌዴራል መንግስትና ከአማራ ክልል መንግስት አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከመሰረቱት ባልደራስ ለእውነተኛ ዲሞክራሲ ፓርቲ መልቀቃቸውን ይፋ ካደረጉበት ጊዜ ጀምሮ ላለፉት ስምንት ወራት ያህል አቶ እስክንድር ያሉበትን ሂደትን ሳያሳውቁ ከህዝብ እይታ ተሰውረው ነው የቆዩት። ወደ ፖለቲካ ህይወት ከመግባታቸው በፊት በጋዜጠኝነትና አክቲቪስትነት የሚታወቁት አቶ እስክንድር በተደጋጋሚ ታስረው መለቀቃቸው ይታወቃል። ከዚህ ቀደም በቁጥጥር ስር ውለው ለረጅም ጊዜ የቆዩት ታዋቂው አርቲስት ሃጫሉ ሁንዴሳ መገደሉን ተከትሎ ከተከሰተው አለመረጋጋት ጋር በተያያዘ ሲሆን ከተያያዙ ከአንድ ዓመት ከስምንት ወር በኋላ ከሌሎች ታዋቂ ፖለቲከኞችና አክቲቪስቶች ጋር በጋራ ታኅሳስ 29/2014 ዓ መፈታታቸው የሚታወስ ነው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የተከታይ ዘገባ ደግሞ አስከፊውን ድርቅ ሸሽተው በኬንያ የተጠለሉ የሶማሊያ ስደተኞችን ጉዳይ እንመለከታለን። በአፍሪቃ ቀንድ የተከሰተውን አስከፊ ድርቅ ሸሽተው ከሶማሊያ የተሰደዱና በኬንያ የስደተኞች መጠለያ ጣቢያ የሚገኙ ስደተኞች ለከፍተኛ የምግብ እጥረትና ለኮሌራ በሽታ ተጋልጠዋል። የእርዳታ ተቋማትም ለተረጂዎቹ የሚፈለገውን በቂ ገንዘብ ማግኘት ባለመቻላቸው ከፍተኛ ቁጥር ያላቸውን ስደተኞች ለመርዳት ተቸግረዋል። ዘገባው ሮይተርስ ነው። ቀጥሎ ይቀርባል። የሶስት ወር ልጇ በምግብ እጥረት የታመመችባት ዱል አብዲራህማን እስማኤል በሶማሊያ የምትኖርበትን መንደሯን ጥላ በሚጥመለመል አቧራና የሚያቃጥል ሙቀት ውስጥ ለሶስት ቀናት ተጉዛ በኬንያ ድንበር ውስጥ የሚገኘው ዳዳብ የስደተኞች መጠለያ ጣቢያ መድረስ ቻለች። የ26 ዓመቷ እስማኤል እንደምትለው ዳዳብ በአስርት ዓመታት ውስጥ ያልታየውና በሚሊዮኖች የሚቆጠሩ ሰዎችን እርዳታ ፈላጊ ያደረገው አስከፊ ድርቅ እንዲሁም እያሻቀበ የሚሄድ የምግብ ዋጋ ያጠቃት ሶማሊያ ውስጥ ሸሽታው ከመጣችው ረሃብና በሽታ ነፃ እንደሚሆን ተስፋ አድርጋ ነበር። በምትኩ ግን ወጣቷ ናት በዓለም ትልቁና ከ300 ሺህ በላይ ሰዎች በሚኖሩበት የስደተኞች መጠለያ ጣቢያ ያገኘችው የተራቆተ መሬት፣ የተጨናነቀና ውሱን የሆነ የእርዳታ አቅርቦት ነው። ዳዳብ ከደረሰች በኋላ በከፍተኛ ሁኔታ በተመጣጠነ ምግብ እጥረት የተጠቁ ህጻናት በሚገኙበት ክፍል ውስጥ የሚገኘው ልጇ እስካሁን ምንም መሻሻል አላሳየም። ከፍተኛ የተመጣጠነ ምግብ እጥረቱ የህፃኑን ጭንቅላት በፈሳሽ እንዲያብጣ አድርጎታል። ይህም የተመጣጠነ ምግብ እጥረት በልጆች ላይ የሚያስከትለው የተለመደ ምልክት ነው። ህፃኑ አስጊ ሁኔታ ውስጥ ነው ያለው። እዚህ ካመጣሁት አንስቶ ምንም አይነት መሻሻል አላሳየም። ምንም ምግብ መመገብ አይችልም። ስለዚህ ዝም ብዬ እዚህ ይዤው ቁጭላለሁ። ለአምስት ተከታታይ ወቅት ዝናብ ባለመጣሉ የተወሰነው የሶማሊያ ክፍል በረሃብ አፋፍ ላይ ሲሆን የተቀረው የሀገሪቱ ክፍልም ብዙም የተሻለ ሁኔታ የለውም። ባለፉት ሁለት አመታት ውስጥ ድርቁ አንድ ሚሊየን የሚጠጉ ሶማሌዎች እንዲሰደዱ ያደረገ ሲሆን ወደ አንድ መቶ ሺህ የሚጠጉት ወደ ኬንያ መሸሻቸውን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት የሰበሰበው መረጃ እንደሚያሳየው አዲሱ የፈረንጆቹ ዓመት ከገባ ወዲህ ባለው ጊዜ በዳዳብ የመጠለያ ጣቢያ ብቻ ቢያንስ ስድስት ሺህ ረሃቡን የሸሹ ሶማሌዎች ወደ መጠለያ ጣቢያው መጥተዋል። ሆኖም የእርዳታ ሰራተኞች እንደሚሉት በተባበሩት መንግስታት የመረጃ ቋት ውስጥ ያልገቡ ሰዎች ቁጥር ከዚህ በአምስት ጥፍ ይበልጣል። ረሃቡን ሸሽተው ወደ ጎረቤት ሀገር የሚሰደዱት ሰዎች የሚሄዱባቸው ሀገራትም በአፍሪካ ቀንድ በ40 ዓመታት ውስጥ ያልታየ መሆኑ የተገለጸው የከፋ ድርቅ እነሱን የሚያጠቃ በመሆኑና በከፍተኛ ሁኔታ በሚጎርፉ ስደተኞች ጫና ውስጥ በመግባታቸው እምብዛም እርዳታ አያገኙም። በዳዳብ የስደተኛ መጠለያ ጣቢያ የጤና ተቋማትን በሚያስተዳድረው ዓለም አቀፉ የነፍስ አድን ኮሚቴ ወይም አይሲአርሲ የእርዳታ ተቋም ከፍተኛ የህክምና ባለሙያ የሆኑት ዶክተር ማርቪን ንጋኦ ስላለው የእርዳታ አቅርቦት ችግር እንዲህ ያስረዳሉ። የሟሾች ቁጥር መጨመሩን አስተውልናል። በየትኛው ማህበረሰብ ወይም ህዝብ ደግሞ ከሌላ አካባቢ የሚጎርፍ ስደተኛ ካለ ብዙ አይነት ውስብስብ ችግሮችን በየመንገዱ የሚያጋጥሟቸውን ተላላፊ በሽታዎችን ይዘው ነው የሚመጡት። እነዚህ ህመምተኞች ደግሞ ባለፉበት ጉዞ ምክንያት የህክምና እርዳታ ለመፈለግም ሆነ ለማግኘት ጊዜ ይወስዳሉ። በመጨረሻም እዚህ ሲደርሱ ለአንዳንዶቹ ያጋጠማቸው ውስብስብ ችግር ከአቅም በላይ ይሆናል። እኛ ጋር የሚደርሱት የመጨረሻው ደረጃ ላይ ከደረሱ በኋላ ነው። ይሄ ከተመጣጠነ ምግብ እጥረት እስከ ተላላፊ በሽታዎች እስከ ካንሰርና ካንሰር አምጪ ዕጢዎች ድረስ ይደርሳል። ዳዳብ ሰፊ የሆነ አቧራማ ሱቆች፣ የተጨናነቁ ጎዳናዎችና በተባበሩት መንግስታት ድርጅት ነጭ አርማ የተሰሩ ጊዜያዊ መጠለያዎች የሚገኙበት መንደር ነው። ሶማሌዎች ወደዚህ መጠለያ ጣቢያ መምጣት የጀመሩት እንደ አውሮፓውያን አቆጣጠር በ1991 ዓ ም ሀገራቸው ወደ እርስ በርስ ጦርነት ስትገባ ነው። ስደተኞቹ መጀመሪያ ወደ መጠለያ ጣቢያው ሲደርሱ የራሳቸውን እርዳታ ለማግኘት ሳምንታት ወይም ወራት ሊፈጅ ስለሚችል በመጠለያ ጣቢያ ውስጥ የሚኖሩ የቤተሰቦቻቸውን አባላት ወይም የሚያውቋቸውን ሰዎች ተጠግተው ይቀመጣሉ። ይህ ሁኔታ ከምግብ ዋጋ ማሻቀብ፣ ድርቁ ያስከተለው ዝቅተኛ የእርሻና የእንስሳት ሁኔታ ጋር ተዳምሮ ለረጅም ጊዜ በመጠለያ ጣቢያው የኖሩ ስደተኞችንም ለረሃብ አደጋ አጋልጧቸዋል። ዓለም አቀፉ የነፍስ አድን ድርጅት በሚያስተዳድረው የመጠለያ ጣቢያው ክፍል ብቻ ባለፈው ዓመት ሰላሳ ሁለት ሕፃናት በምግብ እጥረት ሕይወታቸው ማለፉን ዶክተር ንጋኦ ይገልጻሉ። ባለፉት ስድስት ወራት ከሶማሊያ ወደ መጠለያው ጣቢያ አዲስ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ ጨምሯል። አብዛኞቹ በሀገራቸው ያለውን ረሃብና ድርቅ እንዲሁም ግጭቶችን ሸሽተው እዚህ የተሻለ መጠጊያ ለማግኘት የመጡ ናቸው። በዚያ ምክንያት እዚህ መጠለያ ጣቢያ የሚኖረው ሰው ቁጥር እንዲጨምር ሆኗል። መጀመሪያውንም እጅግ በተመናመነው አቅርቦት ላይ ከፍተኛ ጥረት አስከትሏል። ስለዚህ የምግብና የውሃ ጥረት አለ። እጅግ የተፋፈጉ በመሆኑ እንደ ኮሌራ ለመሳሰሉ በሽታዎች ተጋላጭ አድርጋቸዋል። የእርዳታ ተቋማት እያደገ የሚሄደውን የስደተኛ ቁጥር ለማስተናገድ እየታገሉ ነው። የመንግስታቱ የስደተኛ መርጃ ድርጅት እንዳስታወቀው ተቋሙ በሰሜን ኬንያ ለሚያከናውነው ስራ ከሚያስፈልገው 111 ሚሊዮን የአሜሪካን ዶላር ውስጥ ያገኘው ግማሽ የሚሆነውን ብቻ ነው። በመጠለያ ጣቢያው የሚታየው መጨናነቅ እንደ ኮሌራ የመሳሰሉ ተላላፊ በሽታዎችን እያስፋፋ ሲሆን የነፍስ አድን ድርጅቱ መረጃ እንደሚያሳየው ከጥቅምት ጀምሮ በመቶዎች የሚቆጠሩ በበሽታው የተያዙ ሰዎች ተመዝግበዋል። ካለፈው ዓመት ጀምሮ ኮሌራን እየተቆጣጠርን ነበር። ባለፉት ጥቂት ወራት ግን በተለይ ታህሳስና ጥር ላይ ሁኔታው ከፍቷል። ከፍተኛ ቁጥር ያላቸው ታካሚዎች ወደ ኮሌራ ሕክምና ማዕከል እየገቡ ነው። ያም ሆኖ ግን አሁንም በየቀኑ በመቶዎች የሚቆጠሩ ሶማሌዎች ወደ ዳባ መጠለያ ጣቢያ ይጎርፋሉ። በዓመቱ መጨረሻ ወደ ዘጠና ሺህ የሚጠጉ አዲስ ገቢዎች ወደ መጠለያ ጣቢያው እንደሚገቡም የተባበሩት መንግስታት ድርጅት ግምት ያሳያል። ድምጽ ራዲዮ ከዋሽንግተን ዲሲ እንደቀጠለ ነው። በኦሮሚያ ክልል ፊንፊኔ ዞን ኦሮሚያ ልዩ ዞን ስር የሚገኙ አምስት ከተሞችና አንድ ወረዳ ተጨፍልቀው አዲስ የተመሰረተችው ሸገር ከተማ ለነዋሪዎቹ ምቹ እንደምትሆን የክልሉ ፕሬዝዳንት ተናግረዋል። በሌላ በኩል ግን ነዋሪዎች የከተማዋን መመስረት ተከትሎ ለዓመታት የኖሩበት ቤት እየፈረሰባቸው መሆኑን በመግለጽ አቤቱታ አሰምተዋል። ፀሐይ ዳምጠው ተጨማሪ አላት። የኦሮሚያ ክልል አምስት ከተሞች እና አንድ ወረዳን ጨፍልቆ አዲስ የመሰረታት ሸገር ከተማ ከአዲስ አበባ ከተማ በቅርብ ርቀት ላይ የምትገኝ ሲሆን በዚች ከተማ ምስረታ ምክንያት ቤት ንብረታቸው የፈረሰባቸው ነዋሪዎች በተለያዩ መልኩ አቤቱታ ሲያቀርቡ ቆይተዋል። ትናንት በምስረታው ፕሮግራም ላይ የተገኙት የክልሉ ፕሬዝዳንት ሽመልስ አብዲሳ ግን ከተማዋ አቅም ያላት ተወዳዳሪና አርሶ አደሮችን ይዛ እንዲታድግ እንደምደረግ ተናግረዋል። አርሶ አደር ተገፍቶ የሚወጣበት ሳይሆን በከተማዋ ሰርቶ አልምቶ ባለሀብት የሚሆንበት ነው የሚሆነው። ስለዚህ እንደ ከዚህ በፊቱ መሬት የሚወሰድበት ከመሬቱ የሚገፋ ሳይሆን በከተማዋ በሚከናወን ኢንቨስትመንት ውስጥ የሚጠበቅበትን ድርሻ የሚወጣ ይሆናል። በመሬቱ ላይ ሰርቶ እንዲለወጥ ይደረጋል። እና ከተማው የራሱን ገቢ እየሰበሰበ የሚተዳደር ሲሆን ከተማዋን በማልማት ለነዋሪዎቿ ምቹና ከአፍሪካ ቀንድ ተወዳዳሪ ከተማ ለማድረግ ይሰራል። በሌላ በኩል የከተማዋ መመሰረት ተከትሎ ሕገወጥ ናቸው በሚል በሺዎች የሚቆጠሩ የለገጣፎ ክፍለ ከተማና ስሉልታ ሱሉልታ ቤታቸው የፈረሰባቸው ነዋሪዎች እንደገለጹት ከሆነ የፈረሱት ቤቶች ቁጥር ከፍተኛ ነው። አንዳንዶቹ ነዋሪዎች ከተማዋ የምትመሰረተው በፈረሱ ቤቶች ላይ ነው ይላሉ። ከሶስት ቀናት በፊት ቤታቸው የደረሰባቸው ነዋሪዎች ለአሜሪካ ድምፅ አስተያየታቸውን ሰጥተው ነበር። በጣፎ ስር ማለት ነው። በቃ አካባቢው ድሬ ነው ድሬ መድሃኒያለም ቤተክርስቲያኑ እዛ አካባቢ እንደወሱ ነው። በቃ ከላይ ከአቦ ከሚባለው ከዛ ጀምረው መሀል ላይ ችን ድሬን የምትባለዋን አካባቢ እሷን ዘለው በቃ ወደ ቀርሳ ከመንገድ በላይ ና ከመንገድ በታች የሚባለውን ና ከመንገድ በታች ና ቆርቆሮውንም ዘርፈው ወስደውታል። ሰው ያለው ቆርቆሮ እየነቀለ አዳነ። ሌላውን ብዙ ስለሆኑ እነሱ በወታደር ታጅበው ስለመጡ ምንም ማዳንም አይቻልም። ለምሳሌ ከገበሬ ቤት ተገዛው አይደለም ማስጠንቀቂያ ቤት ሲፈርስበት አንድ ሰው ሊያውቃለሁኝ ቀይ ቀለም ተቀብቶ ጊዜ ገደብ ተሰጥቶት ነው። በሌሊት መጥቶ ሰው ተኛበት ላይ መጥቶ ነው። እንዲ በወታደር ተከቦ ቤት እንዲ የሚፈርስብህ አምስት ዓመት ወሬ ያለሁን ግን፣ አሁን ሱቃችሁን አንሱ ነው ማለት ምድረታችሁን አንሱ መሬቱ ተሽጧል እንዲሉን፣ ያው ህገወጥ አይደለንም ከገበሬ ነው የገዛነው የገዛንበት ወረቀት አለን። ማስመሳት ይቻላል ግን ዝም ብሎ መጥቶ ጊዜ ገደብ ሳይሰጠው ቤታችሁን አንሱ፣ ቆቆሯችሁን አንሱ ሳይባል ይሆናል ብሎ መጥቶ ማፍረስ ቅሬ የሚለ ነገር አለ። የከተማዋ ከንቲባ ዶክተር ተሾሚ አዱኛ ተጠይቆ እርምጃ የተወሰደው በህገወጥ መንገድ ግንባታ ባካሄዱት ላይ ነው ብለዋል። ጀገር ሲቋቋም አዲስ ራእይ በአገራችን ደረጃ ከከተማ ያላገኘናቸውን ጥቅሞች ለማስገኘት የተደራጀ ከተማ ነው። ከተማ ውስጥ ደግሞ ከተማ የሚያሰኘው የህግ የበላይነት ሲኖር ነው። ምናልባት ሌሎች ከተሞች እንደሸገር እንደዚህ አይነት ችግሮች ላይገጥሙት ይችላሉ። ሸገር እንደተቋቋመ አንድ ችግሩ የነበረው ህገወጥ የቤት ግንባታ ወይንም ህገወጥ የመሬት ወረራ ነው። ስለዚህ ሸገር እንደ ከተማ የሚፈልገውን የከተማ ራዕይ ለማሳካት ካስፈለገው የህግ የበላይነትን በተግባር ላይ ማዋል አለበት። ይህን የህግ የበላይነትን ደግሞ ሊያውል የሚችለው እየስራን ያለነውን የህገወጥ ቤት ግንባታ እናስተካክል ነው። ለዚህ ነው ከተማችን ህገወጥ የቤት ግንባታ እያፈረስን ያለ ነው። እያፈረስ ያለነው ምንድን ነው የግንባታ ፈቃድ የላቸው መሬቱን በስርዓት አደለም የሚወሰዱት በአጠቃላይ ከመንግስት እውቅና የተሰሩ ስራዎች ስለሆኑ እነዚህ ነገሮች ለዛሬ ምናልባት ለመኖሪያ ሊያገለግሉ ይችላሉ። ህገወጥ ግንባታ ያለበት ቦታ ራሱ መንገድ የለም፣ ትምህርት የለም፣ ጤና የለም። አንድ ማህበረሰብ ሊያገኘው የሚችለው የማህበረሰብ አገልግሎት የሌለበት ነው እንደዚህ የህገ ወጥ ግንባታዎች ያሉበት ስለዚህ እነዚህ መስመር ማሳት ስላለብን ነው ማፍረቱ የጀመርነው። አዲስ የተመሰረተችው ሸገር ከተማ ምቹና ዘመናዊ ለማድረግ እየተሰራ መሆኑንም ከንቲባው ጨምሮ ገልጸዋል። የለገጣፎ ለገዳዲ ነዋሪ ሻምበል ጣሰው በየነ ከተማው ለአርሶ አደሩ ተስፋ መሆኑን ተናግረዋል። ጨልቀበ ከነረት ቆቴ ቡላ ኬኛ ሸገር ከተማን እየገነባ ያለው መንግስት አርሶ አደሮችን ሰብስቦ በማደራጀት በመሬቱ ላይ እንዲሰራ ፋብሪካ እንዲከፍት አምርቶ ወደ ውጭ ምርቶቹን እንዲልክ በገበያ ተፈላጊ የሆኑ ከብቶችን እንዲያደልቡ በማድረግም የአርሶ አደሮችን ተጠቃሚነት ማረጋገጥ ይጠበቅበታል። እኛ አርሶ አደሮችም መሬታችንን በትንሽ ገንዘብ ከመሸጥ ይልቅ መንከባከብና ማልማት አለብን እላለሁ። ሻምበልጣ ሰው አክሎ አርሶ አደሩ መሬቱን ተጠቅሞ ምርታማ እንዲሆንና በመሬቱ ላይ ማልማት እንዲችል መንግስት ማመቻቸት አለበት ብለዋል። በከተማዋ የመሬት ወረራን ለማስቀረት በቴክኖሎጂ የታገዘ የመሬት መረጃ አያያዝ እንደሚዘረጋ የሸገር ከተማ ከንቲባ ዶክተር ተሾሚ አዱኛ ገልጸዋል። ቤታቸው የፈረሰባቸው ነዋሪዎች በበኩላቸው ቤት የማፍረስ ዘመቻው በንብረታቸው እና በስነ ልቦናቸው ላይ መጥፎ ተጽዕኖ ማሳደሩን ገልጸው መንግስት የእነርሱንም ችግር እንዲቀርፍላቸው ጠይቀዋል። ቹ መፍረስ አስመልክቶ ባለፈው ሳምንት መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ጉባኤ በሸገር ከተማ በሚገኙ አካባቢዎች የመኖሪያ ቤቶች የመፍረስ እንቅስቃሴ መኖሩን ጠቅሶ አንዳንዶቹ ፈረሳዎች የሕግ ስነ ስርዓትን ያልተከተሉና ና ከመንግስት በኩል ተመጣጣኝ ያልሆነ የኃይል እርምጃ የታከለባቸው እንደሆነ አመልክተው ቤቶቹ ከመፍረሳቸው በፊት የሚመለከታቸው የመንግስት አካላት ለነዋሪዎች በቂ ጊዜ በመስጠት ቅድሚያ እንዲያሳውቁ እንዲሁም ንብረታቸውን ለማውጣት በቂ ጊዜ እንዲሰጡ፣ ይህ ሳይሆን ቀርቶ ለወደሙ ንብረቶች ግን መንግስት ተገቢውን ካሳ እንዲሰጥ ጠይቀዋል። ለአሜሪካ ድን ፀሐይ ዳምጠው ከአዲስ አበባ። በተከታይ ዘገባ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ዩናይትድ ስቴትስ ቢያንስ ለጊዜው የኤፍ 16 ተዋጊ ጀቶችን ለዩክሬን እንደማትልክ አስታውቃለች። ይሁን እንጂ የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ እንደዘገበችው ዋይት ሀውስ አቋሙን እንዲቀይር ግፊት የሚያደርጉ አንዳንድ የምክር ቤት አባላት አሉ። ዝርዝሩን ደረጃ ደስታ ያቀርበዋል። የዩክሬን ወታደሮች ባለፈው ቅዳሜና እሁድ በካርኪቭ ግዛት በሩሲያ ሰራዊት ተወስደውባቸው የነበሩ ግዛቶቻቸውን ለማስለቀቅ በሶቪየት ሕብረት ዘመን ሮኬቶች እየታገዙ ሙከራዎችን ያደርጉ ነበር። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ባለፈው ቅዳሜ የአውሮፓ ሕብረት በሞስኮ ላይ የጣላቸውን አዳዲስ ማዕቀቦች ያወደሱ ቢሆንም ዓለም አቀፍ ድጋፍ እንዲሰጣቸውም ተማጽነዋል። በዚህ ዓመት የሩሲያ ወረራ ፍጻሜ እንዲያገኝ ለማድረግ የሚያስችለን አቅም አለን። የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ጃክ ሱሌቨን የዩክሬንን የመከላከያ አቅም በኤፍ 16 ተዋጊ ጀቶችና በረጅም ርቀት መድፎች ማጠናከር በአሁኑ ወቅት እየታሰበበት ያለ ነገር አይደለም ሲሉ በኤቢሲ ቴሌቪዥን ላይ በዚህ ሳምንት በሚባለው ፕሮግራም ቀርበው ተናግረዋል። አሁን ባለበት ደረጃ እጅግ ወሳኝ የሆነው ነገር የምድር ላይ ውጊያውን አቅም ማሳደግ ነው። ያም ማለት ታንኮች፣ ታጣቂዎችን የሚያጓጉዙና የእግረኛ ውጊያ ተሽከርካሪዎችን ማለት ነው። የኤፍ 16 ተዋጊ ጀቶችን የማግኘቱ ጥያቄ ኋላ ላይ የሚነሳ ነው። አንዳንድ የሕግ አውጪዎች ግን በአሁኑ ሰዓት ከዚህ የበለጠ ነገር ማድረግ አላማ አላቸው። ሪፐብሊካኑ የህዝብ እንደራሴ ማይክል መኩል ለኤቢሲ ቴሌቪዥን ሲናገሩ እንዲህ ብለዋል። የጦር መሳሪያዎችን በበጀት ወጪ ስርዓታችን ውስጥ ቅድሚያ ሰጥተን ማካተት እንችላለን። ያንን ለማድረግ አስበናል። ዩክሬን ይህን ውጊያ እንድታሸንፍ የሚያስፈልጋትን ሁሉ እንድታገኝ ለማድረግ በሁሉም አቅጣጫ ካሉት የምክር ቤቱ አባላት በቂ ግፊት ያለ ይመስለኛል። ሪፐብሊካኑ የምክር ቤት አባል ዳን ሱሊቨን ዩናይትድ ስቴትስ ግን ይህን ብቻዋን ልታደርገው የምትችለው አይደለም፣ የባይደን አስተዳደር የአውሮፓ አጋሮችም አስተዋጽኦቸውን ከፍ እንዲያደርጉ ይፈልጋል ሲሉ በኤብሲ ቴሌቪዥን ሚት ዘ ፕሬስ ፕሮግራም ላይ ተናግረዋል። ከአጠቃላይ ዓመታዊ ገበያቸው ከፍተኛውን እንኳን ባይሆን ዝቅተኛውን ሁለት ከመቶ ለመከላከያ ለመክፈል ቃል ገብተው ነበር። አብዛኞቹ የኔቶ አባላት ግን ያንን እያደረግን አይደለንም። በዲፕሎማሲው ረገድ የፈረንሳይ ፕሬዚደንት ኢማንዌል ማክሮን ቤጂንግ በምታደርገው የሰላም ጥረት ላይ ለመምከር በመጪው ሚያዝያ ቻይናን እንደሚጎበኙ አስታውቀዋል። ዩናይትድ ስቴትስም የግንኙነቱ መስመር ክፍት ለማድረግ እንደምትፈልግ የብሔራዊ ደህንነት አማካሪው ጃክ ሱሌቨን ለኤንቢሲ ቴሌቪዥን ተናግረዋል። ይሁን እንጂ በከፍተኛ ባለስልጣናት ደረጃ በፕሬዝደንት ባይደንና በአቻቸው ፕሬዚደንት ሺ ጂፒንግ መካከል እንዲደረግ የተያዘ ዕቅድ አለመኖሩም ተመልክተዋል። ምንም እንኳን ሁለቱ መሪዎች በጣም እጅግ ሩቅ ባልሆነ ጊዜ ውስጥ ይነጋገራሉ ብዬ ብገምትም አሁን ለጊዜው ግን አዲስ የተያዘ እቅድ የለም። ጃክ ሱሊቫን ግጭትን ለማስወገድ ስህተትና ድንገተኛ አደጋ እንዳይፈጠር ለማድረግ ከቻይና ጋር ወታደራዊ ግንኙነትን ክፍት የማድረግ አስፈላጊነትንም አጽንዖት ሰጥተው ተናግረዋል። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ተከታዩ ዘገባችን ደግሞ የአፍሪካ ነክ ርዕሶችን ጉዳይ የያዘው ዘገባችን ነው። ዲሞክራሲያዊት ሪፐብሊክ ኮንጎ ውስጥ ተከስቶ በነበረው የኢቦላ ወረርሽኝ ወቅት አንዳንድ የዓለም ጤና ድርጅት ሰራተኞች ሴቶች ላይ ወሲባዊ በደልና ብዝበዛ አድራጎት ፈጽመዋል የሚሉ ውንጀላዎች ቀርበዋል። አሶሲየትድ ፕሬስ ከለንደን ያጠራቀረው ዘገባ እንደሚያመለክተው ውንጀላውን በሚመለከት ምርመራ እንዲያካሂዱ ድርጅቱ ራሱ የሰየማቸው ባለሙያዎች ባወጡት መግለጫ ተቋሙ ጉዳዩን በተገቢው መንገድ አልያዘውም ብለዋል። ለዛሬ አፍሪካ ነክ ርዕሶች ዝርዝሩን ይዟል ሲባል ቆንጆ ይታየ ታቀርበዋለች። ወሲባዊ በደል ደረሰብን ያሉት ሴቶች ድርጊቱ ከተፈጸመብን አራት ዓመት ሊሆን ነው። ነገር ግን የዓለም የጤና ድርጅት እስካሁን ተጠያቂዎቹን ከስራ አላባረረም ወይም ምንም አይነት ካሳ አልተሰጠንም እያሉ ነው። በግጭት በሚታመሰው የኮንጎ ዲሞክራሲያዊት ሪፐብሊክ አካባቢ እንደ አውሮፓውያን አቆጣጠር ከ2018 እስከ 2020 ዓ ም በነበረው የኢቦላ ወረርሽኝ ወቅት አንዳንድ የዓለም የጤና ድርጅት ሰራተኞች ሴቶች ላይ ወሲባዊ ጥቃት አድርሰዋል የሚል ውንጀላ ቀርበዋል። እናም በ2020 ጥቅምት ወር ውስጥ የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አቺያቱ ሚንዳኡዱ ና ጁሊየን ሉሴንግ በተባሉ ኤክስፐርቶች የሚመራ ውንጀላውን የሚመረምር ኮሚቴ አቋቋሙ። ሴቶችን የመድፈር፣ በግዴታ ጽንስ እንዲያስወረዱ የማድረግ፣ የ13 ዓመት ዕድሜ ያላት ታዳጊ መድፈርን ጨምሮ ወሲባዊ በደሎችን በማድረስ ቢያንስ በ83 የድርጅቱና የአጋር ተቋማት ሰራተኞች ላይ ክስ መቅረቡን መርማሪ ኮሚቴው ደርሶበታል። ያም ብቻ ሳይሆን አንድ የመንግስታቱ ድርጅት ተቀጣሪ የሆኑ ዶክተር ከሳቸው ጸንሳለች ለተባለች አንዲት ሴት መሬት ሊገዙላት ውል ተፈራርመዋል የሚል ዘገባ በአሶሲትድ ፕሬስ ቀርቦ ነበር። ታዲያ ያንን ሪፖርት ሶስት የዓለሙ የጤና ድርጅት የሥራ ኃላፊዎች በአግባቡ እንዳልተከታተሉት መርማሪ ኮሚቴው አመልክቷል። ባለፈው ወር ለዓለም የጤና ድርጅት የቀረበ አንድ ሚስጥራዊ ሪፖርት የተባሉት የስራ ኃላፊዎች ጉዳዩን በሚመለከት ድርጅቱ ወሲባዊ ብዝበዛን አስመልክቶ የሚከተለውን ፖሊሲ አልጣሱም፣ ስለምን የተጠቀሰችው ሴት የተቀበለችው ምንም አይነት ሰብአዊ እርዳታ ስለሌለና የዓለም የጤና ድርጅት ተረጂ ባለመሆኗ ብሏል። የመርማሪ ኮሚቴው መሪዎቻቸው አቶ ሚንዳኡዱ እና ጁልየን ሉሴንግ ባወጡት መግለጫ ታዲያ የዓለም የጤና ድርጅቱ የእርዳታ ተጠቃሚዎች የሚለው ጉዳይ መተርጎም ያለበት ለወሲባዊ በደል ወይም ብዝበዛ ሊጋለጡ የሚችሉ ሰዎችን ታሳቢ ባደረገና ተጠያቂነትን በሚያስከብር መንገድ ብቻ መሆን አለበት ሲሉ ተናግረዋል። ድርጅቱ ጉዳዩን ውሱን በሆነ መንገድ መተርጎሙ ግብዝነት ነው ሲሉም ነቅፈዋል። በሰሜን ምስራቅ ኮንጎ የኢቦላ ሕሙማን ክሊኒክ ትሰራ የነበረችው ኮንጎዊቱ አኒፋ ደርሶብኛል ስላለችው በደል እንዲህ ስትል ትናገራለች። የዓለም የጤና ድርጅት ባልደረባ ከሆነ ሐኪም ጋር ወሲባዊ ግንኙነት እንድፈጽም ከለውጡ በፊት አገኝ ከነበረው ደሞዝ እጥፍ የማገኝበት ስራ ተሰጠኝ። ያ ነገር እስካሁን ይዘገንነኛል። የደረሰብኝ ወሲባዊ በደል ተጠያቂ የሆኑት ዶክተሮች ቅጣታቸውን እንዲያገኙ ስንት ጊዜ ነው መናገር ያለብኝ? የዓለም የጤና ድርጅት ጠንካራ እርምጃ ማይወስድ ከሆነ ድርጅቱ በደፋሪዎች የተበከለ ነው ብለን እንደመድማለን ማለት ነው። እኔ ከድርጅቱ የገንዘብ ካሳ እንዲሰጠኝ አልጠብቅም፤ ምክንያቱም ገንዘቡ ድርጊቱ የተወብኝን ጠባሳ አያስወግደውም። የበቀል ጥቃት ይደርስብኛል በሚል ፍራቻ አኒፋ የአባቷን ስም መናገር አልፈለገችም። ለድርጅቱ ስሞታ ያቀረብኩት እንደ አውሮፓውያን አቆጣጠር በ2019 ዓ.ም ሆኖ ሳለ እስካሁን ምንም አይነት ምላሽ አልተሰጠኝም ብላለች አኒፋ። የዓለም የጤና ድርጅት ከሰየማቸው መርማሪዎች አንዷ ሚንዳ ኡዱ የኒጀር መንግስት ሚኒስትር የነበሩ ናቸው። ሉሰንጎ ደግሞ ኮንጓዊት የሰብአዊ መብት ከበሬታ ተሟጋች ናቸው። ሁለቱም ባወጡት መግለጫቸው ታዲያ ድርጅቱ ከጉዳዩ ጋር ንክኪ ያላቸውን የድርጅቱን የበላይ ኃላፊዎች አንዳቸውንም አልቀጣም፣ በጥፋት ያለመጠየቅ ባህል በተቋሙ ሰፍነዋል ሲሉ ነው ነቀፌታ ያሰሙት። እንደ አውሮፓውያን አቆጣጠር በ2020 ዓ ም መስከረም ወር ላይ ወሲባዊ በደሎችና ብዝበዛዎች ተፈጽመዋል የሚሉት ሪፖርቶች በዜና ማሰራጫዎች እንደወጡ የድርጅቱ ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖ ጉዳዩ እንዳስቆጣቸውና የሚመለከታቸው ሁሉ ከባድ ቅጣት እንደሚያገኛቸው ተናግረው እንደነበረ ይህ የአሶሲዬትድ ፕሬስ ዘገባ ያስታውሳል። የድርጅቱ የአጣዳፊ ጉዳዮች ኃላፊ ዶክተር ማይክል ራያንም ተቋሙ ተፈጽሟል ስለተባለው ወሲባዊ በደል አንዳችም በዝርዝር የሚያውቀው ነገር የለም ብለው እንደነበረ ዘገባው አስታውሷል። የሆነ ሆኖ የመንግስታቱ ድርጅት ሚስጥራዊ ሪፖርት እንደሚያሳየው ዶክተር ቴድሮስ ስለቀረቡት የወሲባዊ በደልና ብዝበዛ ውንጀላዎች በ2019 ዓ ም እንዲያውቁት ተደርጓል። ከዚያም ሌላ የወሲባዊ ምግባረ ብልሽነቱ ውንጀላ መሰማቱን ተከትሎ ብዙም ሳይቆይ የድርጅቱ ከፍተኛ ባለስልጣናት በጉዳዩ ላይ እንደተነጋገሩበት ሪፖርቱ ይጠቁማል። ዶክተር ቴድሮስ ራሳቸው በኢቦላ ወረርሽኝ ወቅት 14 ሁለት ጊዜ ወደ ኮንጎ እንደተመላለሱ እና ድርጅታቸው ለወረርሽኙ የሰጠውን ምላሽ የሚከታተሉት ራሳቸው መሆናቸውን ተናግረው እንደነበረ የኤፒ ዘገባ ጠቅሷል። የሆነ ሆኖ እስካሁን ከተፈጸመው ጥፋት ጋር ግንኙነት ያለው ከስራ የተባረረ አንድም ከፍተኛ ባለስልጣን የለም። ዶክተር ቴድሮስ ባለፈው ወር በሰጡት ማብራሪያ የስራ ኃላፊዎቹ ስራቸውን በአግባቡ አለማከናወናቸውን የሚያሳይ ማስረጃ ስላላገኘ ከሥራ ታግደው የነበሩ ሶስት ባለስልጣናት ወደ ስራቸው እንደተመለሱ አመልክተዋል። የዓለም የጤና ድርጅት በሚስጥራዊው የመንግስታቱ ድርጅት ሪፖርት ላይ አስተያየት ለመስጠት ፈቃደኛ ሳይሆን ቆይቷል። ሆኖም ዶክተር ቴድሮስ የሚደርሱ ወሲባዊ በደሎችና ብዝበዛዎችን ፈጽሞ በትዕግስት አንመለከትም፣ በማለት በተደጋጋሚ ሲናገሩ መሰማታቸውን ዘገባው አመልክቷል። እንዲህ ያለውን አድራጎት ለመከላከል የሚሰራ አዲስ ክፍል መቋቋሙንም ገልጸዋል። ዶክተር ቴድሮስ በቅርቡም ኮንጎ ውስጥ ለደረሱ ወሲባዊ በደሎች ሰለባዎች መርጃ የሚውል ሁለት ሚሊዮን ዶላር ድርጅታቸው እንደመደበ አስታውቀው ነበር። ይሁን እንጂ እስካሁን ምን ያህል ሴቶች እርዳታውን እንዳገኙ በግልጽ የሚታወቅ ነገር የለም። ጄነት ቡቴምቤ ወረዳ የሚገኝ የኢቦላ ህሙማን ማዕከል ሰራተኛ ሳለች ደረሰብኝ ያለችውን ስትገልጽ አንዱ የዓለም ጤና ድርጅት ዶክተር አስረገዘኝ ከዛ ጽንሱን እንዳስወርድ አስገድደውኝ ልሞት ደርሼ ነበር ድርጅቱ ይህን ያደረገውን ሐኪም መቅጣት አለበት ምንም አይነት የገንዘብ ካሳም አልተሰጠኝም ጽንሱን ካስወረድኩ በኋላ ስራ ለመስራት አቅም አጥቻለሁ። ተቋሙ ባልደረቦቹ በዝባዦችና ውሸታሞች መሆናቸውን ማወቅ አለበት ማለቷን ከለንደን የተጠናቀረው የአሶሲየትድ ፕሬስ ዘገባ ጠቅሷል። ወሲባዊ በደል ደረሰብ ተከታዩ ዝግጅታችን ደግሞ ስፖርት ነው። ኬኔዲ አባተ እንደሚከተለው አዘጋጅቶታል። በድሬዳዋ ስታዲየም እየተካሄደ ባለው ቤት ኪንግ የኢትዮጵያ ፕሪሚየር ሊግ ውድድር የቅዳሜና የእሁድ ጨዋታዎች በከተማዋ በጣለው ከባድ ዝናብ ምክንያት እንዲራዘሙ ተደርገዋል። ቅዳሜ ዕለት ኢትዮ ኤሌክትሪክ እና ሲዳማ ቡና በመጫወት ላይ ያሉ በጣለው ከባድ ዝናብ ምክንያት ሜዳው ማጫወት እንደማይችል የጨዋታ አመራሮች በማሳወቃቸው ምክንያት ጨዋታው 18ኛው ደቂቃ ላይ መቋረጡን የፕሪሚየር ሊጉ አክሲዮን ማህበር አስታውቋል። በቀጣዩ ቀን እሁድ እለት ይደረጉ የነበሩ የ15ኛ ሳምንት ሌሎች ሁለት ጨዋታዎችም ማዳሙ ማጫወት እንደማይችል የውድድርና ስነ ስርዓት ኮሚቴው ማረጋገጡን የጠቀሰው ማህበሩ እነዚህ ጨዋታዎችም እንዲራዘሙ ወስኗል። የተራዘሙት አራት ጨዋታዎች በቀጣዮቹ ቀናት እንዲካሄዱ መወሰኑንም ነው ማህበሩ ያስታወቀው። በዚህም መሰረት ኢትዮ ኤሌክትሪክ ከሲዳማ ቡና የሚያደርጉት የ15ኛ ሳምንት ጨዋታ ነገ ማክሰኞ የካቲት 21 10 ሰዓት ላይ የሚካሄድ ሲሆን ጨዋታው ከተቋረጠበት አስረኛው ደቂቃ የሚቀጥል ይሆናል። ምሽት አንድ ሰዓት ላይ ደግሞ ኢትዮጵያ ቡናና ፋሲል ከነማ ይጫወታሉ ይገኛሉ። ከነገ በስቲያ ረቡዕ የካቲት 22 10 ሰዓት ላይ ቅዱስ ጊዮርጊስና ድሬዳዋ ከተማ ሲገጥሙ፣ ምሽት አንድ ሰዓት ላይ ደግሞ ባህር ዳር ከተማና ወላይታ ዲቻ ጨዋታቸውን እንደሚያደርጉ የሊጉ አክሲዮን ማህበር መረጃ ያመለክታል። ሊጉን ኢትዮጵያ መድን በ30 ነጥብ ሲመራ፣ አንድ ተስተካካይ ጨዋታ ያለው ቅዱስ ጊዮርጊስ በ29 ነጥብ ይከተላል። በለውጥ አብዮት ላይ እንዳለ የሚነገርለት ማንቸስተር ዩናይትድ ከስድስት ዓመት በኋላ የመጀመሪያ ዋንጫውን አንስቷል። ዩናይትድ ለትናንቱ የካራባኦ ዋንጫ ፍልሚያ ወደ ወምብለይ ያቀናው በሁሉም ውድድሮች በተከታታይ ባደረጋቸው ሀያ ጨዋታዎች አንድ ጊዜ ብቻ ተሸንፎ በፕሪምየር ሊጉ ሶስተኛ ደረጃ ላይ ተቀምጦ ነው። በሳምንቱ አጋማሽ ሐሙስ ዕለት በዩሮፓ ሊግ ባርሴሎናን አሸንፎ ወደ ቀጣዩ ዙር ካለፈ ከሶስት ቀናት በኋላ ኒውካስል ዩናይትድን በወምብለይ ሁለት ለዜሮ በመርታት ዋንጫውን የራሱ አድርጓል። ከስድስት ዓመታት በኋላ ያነሳውና በስፖንሰርሺፕ ምክንያት የካራባኦ ካፕ በመባል የሚታወቀው የሊግ ዋንጫ የውድድር ዓመቱ ሲጀመር በብራይተንና በብሬንትፎርድ በተከታታይ የተሸነፈው ዩናይትድ አሁን በትክክለኛ መስመር ላይ መሆኑን ያረጋገጠ ሆኗል። በሰር አሌክስ ፈርጉሰን የኦልድ ትራፎርድ ዘመን 13 የፕሪምየር ሊግ ዋንጫዎችን፣ ሁለት የቻምፒዮንስ ሊግ፣ አምስት የኤፍኤ ካፕና አራት የሊግ ካፕ ዋንጫዎችን ጨምሮ 38 ዋንጫዎችን ያነሳው ዩናይትድ በ2013 ፈርጊ ክለቡን መልቀቁን ተከትሎ በሉዊ ቫናል መሪነት አንድ የኤፍኤ ካፕ ዋንጫ በሆዜ ሞሪኒዮ ደግሞ አንድ የሊግ ካፕ፣ አንድ የዩሮፓ ሊግና አንድ የኮሚኒቲ ሺልድ እንዲሁም በዴቪድ ሞይስ ስር አንድ የኮሚኒቲ ሺልድ ዋንጫን ቢያነሳም ወደ ቀድሞ አቋሙ መመለስ ተስኖት ቆይቷል። ከሰባት ወራት በፊት ወደ ክለቡ የመጣው ኤሪክ ቴን ሀግ ታዲያ ለኦልትራፎርድ አዲስ ተስፋን ያጫረ ይመስላል። ከትናንቱ ድሉ በኋላ በሰጠው አስተያየትም ዋንጫው በጥሩ መንገድና ጥሩ አቅጣጫ ላይ እንዳለ ያሳያል ያለው ቴንሃግ ውጤቱ በቀጣይ በክለቡ ለመስራት ላሰበው ስራ መነቃቃትን እንደሚፈጥርለት ተናግሯል። ከቡድኑ አባላት ጋር በመሆን ክለቡን ወደ ቀድሞ ክብሩ የመመለስ እቅድ እንዳለውም ገልጿል። የካራቧ ዋንጫን ካነሳ በኋላ በኤፍ ኤ ካፕ፣ በዩሮፓ ሊግና በፕሪምየር ሊግ ውድድሩን የሚቀጥለው ዩናይትድ የፊታችን ረቡዕ ከዌስትሃም ጋር የኤፍ ኤ ካፕ ግጥሚያ አለበት። ቀሪውን ዘገባዎቻችንን በማህበራዊ ሚዲያ ታገኙታላችሁ። ዝግጅቶቻችንን በዚሁ ያጠናቀቅን ሰላም፣ ደህና ደሩ።